still the most awkward performance i've ever seen was of lady gaga and r kelly singing this song on saturday night live a couple of years ago when it was released but it's not a bad song that was do what you want on voa 1 selena gomez and kylie minogue coming up i've also got drake on the way here's ellie golding on the hits really liked you i bet i bet that's why i keep on thinking about you it's a shame you said i was good so i poured it down so I... በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምጽ ሬዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አበይ ርዕስ በተለያዩ የኢትዮጵያ አካባቢዎች በተከሰተው ድርቅ ምክንያት የሀገሪቱ የዚህ ዓመት አጠቃላይ ምርት መጠን እንደማይቀንስ የግብርና ሚኒስቴር አስታወቀ። በተሻሉ ቦታዎች በሰራ ነው ስራ ምክንያት የበለጠ እንጂ ያነሰ የምርት መጠን አንጠብቅም ያሉት ሚኒስትር ዴታ ወንድይራድ ማንደፍሮ የምግብ እጥረት ላጋጠማቸው ኢትዮጵያውያን አብዛኛው እርዳታ እየቀረበ ያለውን በራሱ በመንግስት አቅም ነው ብለዋል። በአሁኑ ድርቅ የምግብ እርዳታ የሚያስፈልገው ህዝብ ቁጥር በደርግና በንጉሱ ዘመን መንግስት ከነበረው ይበልጣል በሚል ለተነሳው ጥያቄም ቁጥሩ በመቶኛ መሰላት እንዳለበት አሳስበዋል። ዘጋቢያችን እስክንድር ፍሬው ባለፈው ሳምንት ሚኒስትሩ የሰጡትን መግለጫ ተከታትሎ ቀጣዩን ዘግቧል። ሚኒስቴር የተካሄደው ጋዜጣዊ ጉባኤ ሰሞኑን ይፋ የተደረገውን የግብርና ትራንስፎርሜሽን እቅድ የአራት ዓመታት ሪፖርት መነሻ ያደረገ ነው። 110 ገጾች አሉት። ይሄው ሪፖርት በኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲና በግብርና ሚኒስቴር ትብብር እየተዘጋጀ መሆኑም ተመልክቷል። ባለፉት አራት የእድገትና የትራንስፎርሜሽን እቅድ ዓመታት የአነስተኛ ማሳ አርሶ አደሮችን ምርታማነት ለማሻሻል በአጠቃላይም ዋናው ዘርፍ ለውጥ ለማምጣት የተሰሩ ስራዎች በሪፖርቱ ተካተዋል። ጋዜጣዊ መግለጫውን ከሰጡት አንዱ የግብርና ሚኒስትር ዴታ ወንዲራድ ማንደፍሮ ተገኙ ያሏቸውን ለውጦች አብራርተዋል። በኤልኒኖ ምክንያት የተፈጠረውን ድርቅ በተለያየ መንገድ ለመቋቋም የተቻለውም በእነዚህ ለውጦች ምክንያት መሆኑን ጠቅሰዋል። እርሳቸው እንዳሉት የውሃ ማሰባሰብ ስራ ሰርተው የችግር መቋቋሚያ አቅም ያዳብሩ ዘንድ ለሁሉም ክልሎች 700 ሚሊዮን ብር ከድርቁ በፊት ተሰጥቷል። የአስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ወገኖች በራስ አቅም ድጋፍ ማድረግ መቻሉንም አስረድተዋል። ያው አለም የታወቀው ቀውስ ውስጥ ያለ በመሆኑ ከፍተኛ በአለም ላይ በስደትም በተለያየ መንገድ ችግር ውስጥ ያሉ ህዝቦች ስላሉ በሚፈለገው ደረጃ ለኢትዮጵያ ትኩረት አግኝቶ እርዳታ የመጣበት ሁኔታ የለም። ጥቂት ጅምሮች አሉ። ነገር ግን ዋነኛው አሁን አቅም ሆኖ ያለው መንግስት ከካዝና ከመጠባበቂያ በጀት አውጥቶ እየሰጠ ያለው ድጋፍ ነው። ይሄ ደግሞ መሆኑ የኢኮኖሚ እድገታችን ነው። ይሄ መሆኑ አጠቃላይ የግብርና ውጤት ነው። በአንዳንድ አካባቢዎች ድርቅ የተከሰተ ቢሆንም የዘንድሮ አጠቃላይ አመታዊ የምርት መጠን አይቀንስም ሲሉም እንደ ስኬት አንስተዋል። ዞሮ ዞሮ አሁን እየወሰድ ያለው አሰስመንት ቁጥሩ አይደለም። መረጃ ቁጥር መረጃ የሚወጣው በማዕከላዊ ስታትስቲክስ ኤጀንሲ ነው። ምን ያህል ተመረተ፣ ምን ያህል ሊመረት ይችላል የሚለው ቁጥር ሄዶ ሄዶ ሪፈር የሚደረግ በመሆኑ ከማዕከላዊ ስታትስቲክስ ኤጀንሲ የሚወጣው ቁጥር ነው የሚሆነው። አጠቃላይ ግን በጋራ ባደረግነው ግምገማ አሁን ባለንበት ወቅት የሰብል ምርት ካለፈው ዓመት ያነሰ እንደማይሆን የተወሰነ ጭማሪ እንደሚኖረው አጠቃላይ ሪፖርቱና ና አሰስመንቱ ነው የሚያሳይ። ይህ የሚያሳይ ምንድን ነው? አሁን ቅድም ጥያቄም እንደተነሳው ቢዘገይም ዝናቡ ሁሉም የሀገሪቱ ቦታ ቢዘገይም የዝናቡ መጠን ቢቀንስም ያለውን ውሃ በአግባቡ ተጠቅሞ ማልማት የቻለ ነው አብዛኛው ዋነኛ የሰብል አብቃይ ቦታዎች በሁሉም ክልሎች ላይ የሆኑ ቦታዎች ጥሩ መሆኑን ነው ያየ ነው። ስለዚህ የተረጂው ቁጥር ከፍ ያለው የምግብ ዋስትና በሴፍቲኔት የሚደገፈው ሕዝብ የፕሮግራሙ መጀመሪያ ጥር ላይ በመሆኑ ከመድረሱ በፊት ድጋፍ ያስፈለገ በመሆኑ በኋላ ላይ በከፍተኛ ቁጥር ይቀንሳል ከዛ በኋላ ከታህሳስ በኋላ የሚቀንስ ነው። በፕሮግራም የሚታቀፉት በፕሮግራም ውስጥ የሚያዙ በመሆኑ ከዛ በፊት ግን ያለው ያንም ጨምሮ በመሆኑ ከፍተኛ ቁጥር ያለው የመደበኛ ምግብ ዋስትና የሚደገፍና በምግብ ዋስትና ፕሮግራም የታቀፉትን ሙሉ የሚያካትት መሆኑ ቁጥሩ የተወሰነ ከፍ ብሏል። ሆኖም እስካሁን የምግብ ዋስትናን ማረጋገጥ የተቻለበት ደረጃ ላይ ያለመደረሱን ሚኒስትር ዴታው አስታውሰዋል። በመጀመሪያ እድገትና ትራንስፎርሜሽን እቅድ ዘመን እንደ ሀገር ካሳካናቸው ትልቁ ውጤት ብለን የምንወስደው በሀገር ውስጥ የሚመረተው ምግብ የሚመረተው የእህል እና የአጠቃላይ ምርት ለሀገር ውስጥ በቂ የሚሆን ደረጃ ደርሰናል ነው የተባለው እንጂ ምግብ ዋስትናችንን አረጋግጠናል አላለን። በምግብ ሰብል ራስን መቻል ነው። ግልጽ ለማድረግ በምግብ ሰብል ራስን መቻል ሲባል በሀገር ውስጥ ያለው ምርት የሀገር ውስጡን የሚሸፍን ደረጃ ላይ ደርሰናል። ይሄ ማለት ግን በአካባቢ በቤተሰብ ደረጃ ሁሉም ቤተሰብ ምግብ ዋስትናውን አረጋግጧል ማለት አይደለም። ስለዚህ እንደ ሀገር ነው የደረስ ነው ምግብ ዋስትናንም ሳይሆን እንደ ሀገር ያረጋገጥ ነው የምግብ ራስን መቻል ነው ያረጋገጥ ነው። በተከሰተው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው የኢትዮጵያውያን ቁጥር ስምንት ሚሊዮን መሆኑን ባለስልጣናት በተለያየ ጊዜ ተናግረዋል። ሆኖም ቁጥሩ በሴፍቲኔት የተካተቱትን እንደሚጨምር በመጥቀስ መንግስት በግብርናው ዘርፍ አመጣሁት የሚለው ለውጥ ከዚህ ቁጥር ጋር የሚጋጭ መሆኑን የሚናገሩ ተቺዎች አሉ። አሁን እርዳታ የሚፈልገው ህዝብ በንጉሱና በደርግ ዘመን በተከሰተው ድርቅ ከነበረው የበለጠ እንደሆነ የተጠየቁት ሚኒስትር ዴታው ግን ቁጥሩ መታየት ያለበት በመቶኛ እንደሆነ ነው ያስረዱት። ከክፉ ቀን ጋር የተወዳደረው ግን አሁን የኢትዮጵያ ህዝብ ዘጠና ወደ መቶ ሚሊዮን እየጠጋ ባል ያለ ህዝብ ነው። አሁን ቁጥሩን እንኳን ወስን ብና ከአስር በመቶ በታች ነው። ይሄ ማለትም ማለት ነው አብዛኛውን አጠቃላይ ህዝብ በወሳኝነት በልማት ውስጥ ተሳትፎ ህይወቱ ኑሮ ያለመመሳቀል እየደገፈ እየመራ ያለ መሆኑ ነው። ይህን ደግሞ አጠቃላይ እድገቱ አጠቃላይ አቅም የተፈጠረበት መሆኑን በሚዛኑ ብንወስደው ጥሩ ነው። ነገር ግን ይሄ የተፈጠረው ጫና ዓለምን እያናወጠ መሆኑን የምናየው ነው። በአንድ በኩል ጎርፍ ይላል። አሁንም በእኛም ሀገር ጎርፍ ይጠበቃል፣ ያው ሜትሮሎጂ ባስቀመጠበት መንገድ። በሌላ መንገድ ደግሞ ያው በሚያስፈልግበት ቦታ እጅግ የተዛባ መሆኑን እንድንወስድ ነው። አሁን ባለው ሁኔታ ኢትዮጵያ የምግብ ሰብሎችን ከውጭ እንደምታስገባ የገለጹት አቶ ወንዲራድ በጥቂት ዓመታት ውስጥ ይህ ሊቀየር እንደሚችል አብራርተዋል። እርሳቸው እንደጠቆሙት በተለይ በስንዴ ምርት ራስን ለመቻር ስራዎች ይሰራሉ። በግብርና ትራንስፎርሜሽን እቅዱ የተከናወኑ ተግባራት የተገኙ ውጤቶች የትኞቹ ናቸው? ከኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲ ዋና ስራ አስፈጻሚ አቶ ካሊድ ቦምባ ጋር ያደረግኩትን ቃለ ምልልስ በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ሕገ ወጥ ናችሁ ተብለው ማላዊ ውስጥ የሳሰሩ የእስራት ጊዜያቸውን ጨርሰውም ከስር ያልተፈቱ ኢትዮጵያውያን ብዙ ናቸው። ወደ ሀገራቸው ለመመለስ እንደሚፈልጉ ቢገልጹም መጓጓዣ ጠፍቶ እነሆ ወህኒ እየማቀቁ መሆናቸውን ይናገራሉ። መጨረሻቸውስ ምን ይሆን? አዲሱ አበበ ቀጣዩን ዘገባ አቅርበዋል። መጨረሻውን እንኳን እኔ እነርሱም ማያውቁት አንድ የሚታወቅ ነገር ቢኖር ግን አገራችን እንመለስ ሲሉ ለአውሮፕላን አምስት መቶ ዶላር እስከፈሉ መባላቸው ነው። እነዚህ ኢትዮጵያውያን መድረሻቸው ደቡብ አፍሪካ ነች። እዚያ ለመድረስ ደግሞ ሌላ አገር ማቋረጥ ነበረባቸውና ማላዊ ውስጥ ተያዙ። ያለ ፈቃድ ወይም ሕጋዊ መረጃ ያልያዙ ናቸው፣ ያለ ቪዛ አገሬ ገብተዋል ብላ ነው ማላዊ አስረቻቸው። የሚገርመው መታሰራቸው ሳይሆን የእስር ጊዜያቸውን ጨርሰውም እዚያው እስር ቤት መሆናቸው ነው። ሕጋዊ ዶክመንት ወይም ወረቀት የላቸውምና ወደ አገራቸው ከመመለስ በቀር ተለቀውም ወዴትም መሄድ አይችሉም። ባለፈው ጊዜ አይኦኤም ማለት ዓለም አቀፉ የፍልሰተኞች ድርጅት የተወሰኑትን በራሱ ወጪ መላኩ ይታወሳል። የቀሩት ግን ወደ አራት መቶ ገደማ ናቸው። አይኦኤም ደግሞ አሁን ምንም ገንዘብ የለኝም፣ ገና ከበጎ አድራጊዎች እየለመንኩ ነው ብሏል። የኢትዮጵያ አየር መንገድም በነፍስ ወከፍ አምስት መቶ ዶላር የጠየቅኩት ቀንሼ ነው፣ ከዚህ በታች ግን አልወርድም ብሏል ተባለ። በግርግር ኢትዮጵያውያኑ ጭንቀት ውስጥ ናቸው። ይህን ባለፈውም ገልጸናል። አሁን አዲስ ነገር መጥቷል። ትናንትና ወደ ማላዊ ደውዬ ነበር ምን አዲስ ነገር አለ ኢትዮጵያውያኑን ወደ አገራቸው ለመመለስ የሚበጅ ዘዴ ተገኘ ወይ ለማለት የአይኦኤም ቢሮ ስልክ አይነሳም የፍልሰተኞችን ሁኔታ በተለይም ከጤንነታቸው አኳያ በቅርብ እንደሚከታተሉ ወደማውቀው ወደ ድንበር የለሽ የሐኪሞች ድርጅት ደወልኩና የማላዊውን ቅርንጫፍ ምክትል ዲሬክተር አገኘሁ ሚስ ኒኮሌት ጃክሰንን ህጋዊ ሰነድ ያልያዙ ወደ ሀምሳ የሚሆኑ ኢትዮጵያውያን ሰሞኑን ማላዊ ገብተዋል። ሁሉም እስር ላይ ናቸው። ይህንንም እዚህ ከሚገኙ የኢትዮጵያውያን ማህበረሰብ አባላት ተረድቻለሁ። ከሀምሳዎቹ መካከል ሰባቱ ግን ታዳጊ ህጻናት በመሆናቸው ለብቻቸው ነው የታሰሩት። ሊሉንጉዌ ማላዊ ነዋሪ የሆኑት ኢትዮጵያዊት ወይዘሮ ይውዲት በላቸው ለተዚህ ቀደሞቹ ዘገባዎቻችን ተባብረውናል፣ መረጃዎች በመስጠት እስረኞቹ የሚገኙበትን ሁኔታ በመግለጥና በመሳሰለው ሰሞኑን ወጣ ብለው ነበር፣ ተመልሰዋል። እንኳን ደህና ተመለሱ ወይዘሮ ይውዲት። እስቲ የሰሞኑ ሁኔታ ይግለጡልን፣ በተለይ እነዚህ አዲስ የመጡት ፍልሰተኞች በምን ሁኔታ ላይ እንደሚገኙ። ሰላም፣ አዲሱ እውነት ነው። እኔ ለሶስት ሳምንት ያህል አልነበርኩኝም፣ ሮብለት ነው የተመለስኩት። እና በጣም በጉጉት የምጠብቀው ነገር ነበረ። ይመጣ ደግሞ ለጊዜው የአይኦኤም ባጀት በጥቅምት መጨረሻ ላይ ነው የሚያልቀው እና ሌላ ፈንድ ለጊዜው የለንም ብለው ነገሩን ይዘውታል። እስካሁን የተመለሰ ሰው የለም ብላ አብራኝ በዚህ ነገር ላይ አብረን የምንሰራው የካቲሳኒ ትባላለች። እናቷ ኢትዮጵያዊ ከአባቷ ማላውያን ከዚህ ቀደም ነግረውን አለው። አዎ በጣም ይህንን ነገር ፎሎ አፕ የምታደርገውና አሁን ምን ይሆናል እሱን እያወራን እያለን ከእሷ ጋራ በቃ እንግዲህ እንደ እግዚአብሔር ፈቃድ ያው እሁድ ሄደን እናያቸዋለን። ተስፋ እየቆረጡ መጥተዋል ልጆቹ በጣም በሚል ሁኔታ እሱን እያወራን እያለን በማግስቱ ትደውልልኝ ና ኧረ የሆነ ነገር ተፈጥሯል። ምን ተፈጠረ? ሀምሳ ልጆች እንደገና ታስረዋል ከዛ ውስጥ የሆኑ ብዙ ህጻናቶችም ሰባት ብላኛለች። ሚስ ኒከላይ እውነት ነው ትክክል ናት። እነሱ እዛ ካስረዋል፣ እነዚህ ደግሞ እዚህ ያሉት ላይ ተደምረውባቸዋል። አሁን አሁን መቆሚያ ቦታ አይደለም አዲሱ ማደር አይደለም ለመቆሚያ ቦታው በቂ አይደለም መተኛት አይደለም መቆም አይችሉም። እነዚህ ሰኞች እጅግ በሚያሳዝን ሁኔታ ነው ያሉትና እኔ ምን እንደሚደረግም በእኛ በኩልም በሳምንት ሁለቴም ለመመገብም ቢሆን በጣም እየከበደ ነው የመጣው። እንደገናም ደግሞ የመሄዱ ነገር ዛሬ እንደገና ሌላ ኢሜል አግኝቼ በሚቀጥለው ሳምንት አስር ከዛ ደግሞ ስንት ነው እንደዚህ እየተባለ ብቻ ሰባ ሰው ሪፓትት ለማድረግ እየተሞከረ ነው። በዚህ ወር ውስጥ እስከ ህዳር ወር ውስጥ ወደ ሀገር ለመመለስ ወሬም አይደለም ኢሜል ነው። እሱ ጊዜ ፈጀ ምን እንደሆነ ጉዳዩ ለምን እንደዚህ ጊዜ እንደፈጀም አላውቅም በእውነት። ጊዜ በጣም ነው የሚያሳዝን ጊዜ መፍጀቱ ብቻ ሳይሆን የሆነ በላይ በላዩ ችግሩ መጨመሩ ነው። አሁን ወደ ሶስት መቶ ምናምን የሚሆኑ ቀርተዋል። ቀስ በቀስ እነሱ ይሄዳሉ ወደ ሀገር ሲባል ሌላ ሀምሳ ሰዎች ሰባቱ ህጻናት የሆኑበት ፍልሰተኛ ዛማላዊ መጥቶ ለእስር እና ይሄ ከባድ ነገር ይመስለኛል። መሰረታዊ መፍትሄ የሚያገኝም ይመስለኛል እንጂ ዛሬ ሀምሳዎቹም ተጨምረው አራት መቶዎችም የሆኑትም እነሱም ሄደው እኮ ነገሩ የሚቋጭ ላይሆን ይችላል። እና ይሄን ነገር ማድረቂያውን መፍትሄ መፈለግ ያለበት ይመስለኛል። ያው በጣም የሚገርም ነው። አዲሱ ውስጥ አርባ ሰባት እና ስምንት ህጻናቶች ናቸው። ሀምሳ አምስት ናቸው። ትላንትና እንደገና አዲስ ነው። ሀምሳ አምስት አልፈው ወደ ሳውዝ አፍሪካ መንገድ ከጀመሩ ወዲያ ነው የተያያዙትና አምጥተው እስር ቤት የጨመሯቸው። አምሳ ነው ያለችኝ። ሌላ ኢንፎርሜሽን ደግሞ ዛሬ የደረሰኝ እንግዲህ አስር ሰኞ አስር ልጆች እንደሚሄዱ እንደሚሄዱና በሚቀጥለው ሳምንት ደግሞ አርባ እንደሚሄዱ ኢሜይል ደርሶኛል። እንግዲህ እንደ እግዚአብሔር ፈቃድ። ኢሜይሉ ከማን ነው? ወይዘሮ የወዴት ይቅርታ፣ አይኦኤም ነው። እኛ እነሱንም ደግሞ ፕሬስ እናደርጋቸዋለን። ምን ደረሰ፣ የሚቀጥለው ሳምንት ይሄዳሉ እያልን ብዙ ስለምናስጨንቃቸው ከነሱ የመጣ ኢሜል ነው ይሄ አስር ሰኞ ይሄዳሉ ብለዋል አርባ ደግሞ በሚቀጥለው ሳምንት እንግዲህ ሀምሳ መሆኑ ነው ምንም እኮ ጥቅም የለው ሀምሳ ሲመለስ ሀምሳ ይጨመራል ምንም ማቆሚያ የሌለው ነገር ነው ይሄ ነገር ከሀገር ቤት በመንግስት ደረጃ መቆም ያለበት ነገር ነው እንጂ ሰው በእኛ ደረጃ ሊቆም የሚችል ነገርም አይደለም። እኛ አቅሙም የለንም፣ ይሄንን የምናስቆምበት። በጣም የሚያሳዝን ሁኔታ ነው። አሁን ደግሞ እኮ አስር አስር እና አስራ አምስት ሀያ የሚሄዱት እንግዲህ በትራንስፖርቱ ምክንያት ነው። ለጊዜው ለአስር ሰዎች የሚሆን ወጪ ተገኘ ምናምን ነው እና ከዚህ ቀደም አቶ አንዳርጉ ከናይሮቢ የኢትዮጵያ ኤምባሲ ጸሐፊው ሲነግሩኝ መንግስት በነጻ ይወስዳል፣ እኛ አራት መቶ ወይም ሶስት መቶ አደለም በሺዎች የሚቆጠሩ ኢትዮጵያንን በነጻ እናጓጉዛለን። ይሄ ነገር በአይኦኤም በኩል በእነሱ ስም ገንዘብ መሰብሰቡ በደንብም አልገባኝም የሚል ነገር ነግረውኛልና እሳቸውን ዛሬ ደውዬ ስላጣኋቸው ነው። ከተሰኞ እሳቸውም ጋርም ኢትዮጵያ አየር መንገድም አይኦኤም ጋርም ደውለን ምንድን ነው እሱ መጨረሻ መፍትሄ የማይደረገው የሚለውን ነገር እናነሳለን። ለአሁኑ ወይዘሮ ዴት እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። አዲሱ እግዚአብሔር ይስጥልን፣ እግዚአብሔር ይርዳ። የበላችው ያስጨንቃታል፣ በላይ በላዩ ያጎርሳታል የሚባለው መከራና ጣጣ ሲደራረብ እስራታቸውን ጨርሰው ያሉት እንደምን ወደ አገራቸው እንደሚገቡ እንቆቅልሽ በሆነበት ሁኔታ ነው። እንግዲህ እነዚህ ሰባት ታዳጊ ሕፃናት የሚገኙባቸው ሀምሳ ከአገራቸው የተሰደዱ ፍልሰተኞች ማረፊያቸው እንዳለሙት ደቡብ አፍሪካ ሳይሆን ማላዊ ወህኒ ቤት የሆነው ምንድን ነው መጨረሻው? መቼ ነው ይሄ ነገር የሚያበቃው? ማብቂያው መቋጫው ምንድን ነው? ይሄ ስር ነቀል የሆነ መፍትሄ ሰጪ መልስ የሚሻ ይመስላል። በኢትዮጵያ መንግሥት በኩል ያለውን በማስረዳት የሚተባበሩንን በናይሮቢ የኤምባሲው አንደኛ ጸሐፊ አቶ አንዳርጉ በረሃን፣ እንዲሁም ከአይኦኤም ጉዳዩ የሚመለከተውን ክፍል በማነጋገር አንድ ዘገባ ለማቀርብ እሞክራለን። ከተሰኘው ይቅናን እያልኩ በዚሁ ላብቃ። አድማጮች፣ ከምሽቱ አንድ ሰዓት ከ26 ደቂቃ ነው። አንድ ሰዓት ላይ ዜና ማንበብ ነበረብኝ። የቴክኒክ ችግር ገጥሞን ዜናው አልተነበበም። አሁን ማጠቃለያ ላይ ያነባለሁ ባጭሩ። በነገራችን ላይ ቀደም ሲል ስለ ማሊያዊ ኢትዮጵያውያን ያቀረብኩት ላይ ከተሰኞ ስል ዛሬ ጀምሮ ማለት ነው፣ ወይዘሮ የወዴት እንደገለጡልኝ ሰኞ አስር ያህል ይገባሉ ብለው ነበር። ሰኞ ማለት ዛሬ ነው። ቀደም ብዬ ስልኮች መካከሬ ነበር፣ አልቀናኝም። እንደ ቀናኝ ዛሬም ሆነ ነገ የማሊያዊ ኢትዮጵያን ፍልሰተኞችን ጉዳይ እንመለስበታለን። አጠር ያለ ዜና አለኝ። ትናንት እሁድ በአንድ የሞቃዲሾ ሆቴል ውስጥ የደረሰውንና በትንሹ 12 ሰዎች የሞቱበትን የአማጺውን ቡድን አልሻባብን ጥቃት የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በጽኑ አውግዟል። ከ አስራ ሁለቱ ሰለባዎች መካከል የሆቴሉ ባለቤት አንድ ወታደራዊ አዛዥና ሁለት የምክር ቤት አባሎች ይገኙባቸዋል። የድርጅቱ ጸጥታው ምክር ቤት ይህን ጥቃት በመከላከልና የአማጺውን ቡድን አባላት በሙሉ የገደሉትን የሶማሊያ ወታደሮች አመስግኖ ሽብርተኝነት የዓለማችን ትልቁ ስጋት እንደሆነም አስምሮበታል። ግብፅ ውስጥ የተከሰከሰውን የሩሲያ አውሮፕላን ያበላሸው ከአውሮፕላኑ ውጭ የተከሰተ ስህተት መሆኑን አንድ የአየር መንገድ ባለስልጣን አስታወቁ። አውሮፕላኑ አየር ላይ እንዳለ በትንትኑ ሊወጣ የቻለው የቴክኒክ ብልሽት ኖሮት ሳይሆን አውሮፕላኑ እየበረረ አልነበረም። ወደ መሬት የወደቀው ከውጭ በኩል በተነሳ ችግር ነው ብለዋል። የበረራ ዲሬክተር የሆኑት አሌክሳንደር ስሚርኖቭ የሩሲያ አውሮፕላን ባለፈው ቅዳሜ በግብፅ ሳይናይ በረሃ ባህረ ገብ መሬት ሲወድቅ በውስጡ የነበሩ 24 ሰዎች እንዳለ ሞተዋል። መንገደኞቹ በግብፅ ሻርም ኤል ሼክ መዝናኛ ረፍት ቆይተው ወደ አገር የሚመለሱ በአብዛኛው ሩሲያውያን የሆኑ መንገደኞች ነበሩ። የኢራቅ ምክር ቤት በጠቅላይ ሚኒስትሩ ስልጣን ላይ ገደብ ጣለ። አዲስ እርምጃ በሚወስዱበት ጊዜ ሁሉ የምክር ቤቱን አባላት እውቅና ማግኘት አለባቸው ብሎም ወሰነ። ይህ የምክር ቤቱ አባላት የዛሬ ሰኞ ውሳኔ በጠቅላይ ሚኒስትር ሃይደር አልአባዲ ላይ ያነጣጠረ ሳይሆን በመንግስትና በምክር ቤት መካከል ያለውን ስልጣን ለመለየት እንደሆነም ተገልጧል። ምክር ቤቱ ዛሬ ከዚህ ውሳኔ የደረሰው ከአሁን ቀደም ጠቅላይ ሚኒስትር አባዲ የመንግስትን በጀት ለመወሰንና ሙስናንም ለማጥፋት ያወጡትን እቅድ በሙሉ ድምፅ ወስኖ ባጸደቀ በወራት ጊዜ ውስጥ መሆኑ ነው። ከዚህ ጠቅላይ ሚኒስትር አባዲ አዲስ እቅድ በኋላ በርካታ የቀድሞ የተቃውሞ ሰልፈኞች ተቃውሞ አካሄደው ሰልፍ አድርገው ነበር። የሰልፋቸውም አላማ ሙስናን መዋጋት፣ የመንግስትን ደካማ አገልግሎትም በይፋ ለህዝብ ማሳወቅ ነው። ለሰዓቱ ያለኝ ዜና ሆኖ በሶስት ሰዓት የዜና እወጃችን ሰፋ ያለ ዝርዝር ዘገባም ይኖረናል። ደህና እምሹ። አዲሱ አበበ ነኝ።